SBS Radio. ሀገርኛ ሪፖርት ከጊዜ ወደ ጊዜ እየተባባሰ የመጣው ስርዓት አልበኝነት አገሪቱን ወደ ከፋ ጉዳት ያደርሳታል የሚል ስጋት እንዳለው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ገለጸም ፓርቲው ይህንን ያለው በየትኛውም ወገን የሚፈጸም ስርዓት አልበኝነት በቃ ለማለት ጊዜው አሁን ነው በሚል መሪ ቃል በኢትዮጵያ የተከሰቱ ፈታኝ ሁኔታዎችንና የመንግስትን ምላሽ በመገምገም በወቅታዊ ጉዳዮች ላይ አወጣሁት ባለው ሰባት ነጥብ ያቋም መግለጫው ነው። ኢዜማ የዜጎች የህግ ጥበቃ እንደሚደረግላቸው ካልተረጋገጠላቸውና ማንኛውም ሰው ከህግ በታች መሆኑን ካልተረዳ ባልጠየቅም ባይነት ማንም እየተነሳ በሚፈጽመው ድርጊት አገሪቱ ማቆሚያ ወደማይኖረው የህውከት ዓለምነት ትገባለች የሚል ስጋት አለኝ ብሏል። የሁሉም ፖለቲካ አስተሳሰቦችን በነፃነትና በሰለጠነ መንገድ መግለጽ ይገባል ያለው ኢዜማ ሌሎች ፓርቲዎችን መተቸት፣ ማጋለጥ አልፎም በምርጫ ከስልጣን ማውረድ የተለመደና ተገቢም ነው ሲል ገልጿል። ይሁንና ሀገርን የሚያዋርድ ተግባር ግን ለማንም ያልተፈቀደ የሀገር ክህደት ወንጀል መሆኑ በግልጽ መታወቅ አለበት። በተለይም በህዝብ በሃይማኖቶች፣ በብሔረሰቦች፣ በሰንደቅ ዓላማና በሌሎች የአገር መገለጫዎች ላይ የሚፈጸም ማንኛውም የኖር ተግባር ግን አስተማሪ ቅጣት ሊወሰድበት ይገባል ሲል አሳስቧል። ኢዜማ ኢዜማ በመግለጫው የደንቢዶሎ ታጋቺ የዩኒቨርሲቲ ተማሪዎች እንዲፈቱ ያሳሰበና የጠየቀ ሲሆን በተመሳሳይ በሞጣ የሃይማኖትና የንግድ ተቋማት ላይ የተፈጸመውን ጥቃት እንደዚሁም በኦሮሚያ ክልል በአቡ ምሳ ከተማ የጥምቀት በዓል እንዳይከበር መደረጉን በጥብቅ አውግዟል። መግለጫውን የሰጡት የኢዜማ ፓርቲ አመራሮች በወቅታዊ አቋሞቻቸው ዙሪያ ትኩረት ከሰጡት አንዱ በተለያዩ አካባቢዎች ሕዝባዊ ውይይቶችን ለማድረግ መቸገራቸውን ነው። በተለይ በቅርቡ በጎንደርና በአዳማ ከተሞች አጋጠማቸውን አቶ አንዷ ለማራጌ ይናገራሉ። በተለያዩ አካባቢዎች አባላት ከፍተኛ የሆነ ወከባ ውስጥ ነው የሚገኙት። በተለይም ይሄ የምርጫ ጥያቄ የምርጫ ውይይት ከተጀመረ ወዲህ በየወረዳዎች ያሉ አባሎቻችን በአገዛዙ ካድሬዎች ከፍተኛ የሆነ ወከባ ውስጥ ይገኛሉ። በየወቅቱ የታሰሩ የተፈቱ ነው የሚገኙት። እስከ ትናንት ድረስ ተመሳሳይ ነገሮች እንሰማለን። ነገር ግን ከአዲስ አበባ አመራር ሄዶ የሚያደርጋቸውም ስብሰባዎች ጭምር እየተሰናከሉ ይገኛሉ። እንደ ማሳያ የጎንደሩን መጥቀስ እንችላለን። ጎንደር ላይ እኔ ራሴ ከሌሎች የአባላት ጋር ሄጄ ስብሰባ ለማድረግ የሚገባውን ሁሉ ሕጋዊ መስፈርትና ዝግጅት ካጠናቀቅን በኋላ በአንድ በኩል ቅስቀሳውን እንዳናደርግ መከልከል፣ በሌላ በኩል ግን በዋናነት በስብሰባው እለት ሕዝቡ በጨዋነት የምንለውን ለመስማት በተገኘበት ሁኔታ ጥቂት በአገዛዙ ወይም በክልሉ መንግስት የተላኩ ወጣቶች እንዲሁም ደግሞ ከአብን የአብን አባላት በአካባቢው የሚገኙ አንድ ላይ በመቀናጀት ስብሰባው እንዳይደረግ ክል ፈጥረውብናል። ስለዚህ በእኛ በኩል የመረጥነው ምንድን ነው? ሌላ አይነት አካላዊ የሆነ ደመነፍሳዊ የሆነ ግብ ግብ ውስጥ ሰው እንዲገባ አልፈልግንም። ነገር ግን ስብሰባውን ለመዝጋት ተገደናል። ይህ በተለይም በዚህ ሀገር ምርጫ እየቀረበ ነው፣ የምርጫ ዝግጅት እያደረገ ነው በሚባልበት ሁኔታ ሰው ሕገ መንግስታዊ መብቱን አክብሮ ተሰብስቦ መወየት ካልቻለ የሚወራው ነገር ሁሉ ፎርሽ መሆኑን ያሳያል። ኢዜማ ለምርጫ ዝግጅት እያደረገ ነው የሚሉት ምክትል መሪው አቶ አንዱዓለም አገሪቱ ወደ ምርጫ ለመግባት አጠቃላይ ዝግጅት እያደረገች ነው በሚባልበት በዚህ ወቅት ፓርቲያችን ከህዝብ ጋር የሚያደርጋቸው ስብሰባዎች በመንግስት ካድሬዎችና በተለያዩ ፓርቲዎች ስርዓት አልበኛ አባላት መታወክ የለበትም ብለዋል። ህግ የሚባል ነገር የለም። መንግስት የሚባል ነገር አለመኖሩን በትክክል አይተናል። ሰው ራሱን ብቻ እየጠበቀ የሚኖርበት ነው። በዚህ ሁኔታ ኢትዮጵያ ለምርጫ ዝግጁ ነች የሚባለው እስካሁን ባለው ሁኔታ ፉርሽ የሆነ ሀሳብ ነው። ነገር ግን የሚገቡ ስራዎች ተሰርተው ሁላችንም ኃላፊነታችንን ተወተን ወደ ምርጫ እንግባ ከተባለ አሁንም አልዘገየንም። ነገሮች ከተሰሩ የሚገባውን ኃላፊነት ሁሉም ከተወጣ፣ ወደ ምርጫ ምናልባትም ልንደርስ የምንችልበት ሁኔታ ሙሉ በሙሉ ዝግ ነው ብለን ግን አናምንም። ግን በጣም ትልቅ ስራ የሚጠይቅ ነው ብለን እናምናለን። ኢዜማ የአገር አቀፍ ፓርቲነት የዋና ምዝገባ ምስክር ወረቀት ሰሞኑን ከብሔራዊ ምርጫ ቦርድ ማግኘቱን የጠቆሙት የፓርቲው ሊቀመንበር አቶ የሸዋስ አሰፋ በበኩላቸውም በውጭ አገር ዜግነት የሚታወቅ አንድም አባል የለንም ብለዋል። ላለፉት ሰባት ስምንት ወራት አካባቢ ከተመዘገብን በኋላ ማለት ነው ምርጫ ቦርድ አሟሉ ያለንን ሁሉ ስናሟላ ከቆየን በኋላ በትናንትና ሁለት አገር አቀፍ ፓርቲ መሆናችንን ሰርቲፊኬቱን አግኝተናል። ጊዜማ ውስጥ አንድም የውጭ ዜግነት ያለው ሰው የለም። ፓርቲው በሚያውቀው ደረጃ አንድም ሰው የለም። የሚጠቁም ደቡብ ካለ ቀደምና እንዳረበው መረጃ ለማስተካከል ዝግጁ ነው። ምክንያቱም በመግለጫችን ላይ እንዳለው ሕግን አክብረን ነው መንቀሳቀስ እንፈልገው እና እኛ እስከምናውቀው ድረስ አንድም ሰው የለም። ትናንትና ሰርቲፊኬት ያገኘንበት እውቅና የአዲስ ፓርቲ እውቅና በሁለት አረፍተ ነገር ሂደቱን ለማስታወስ እስከ ሚያዚያ 30 ድረስ ፓርቲዎች ከስመው ሰባት ፓርቲዎች ከስመው ግንቦት አንድና ሁለት እንደ አዲስ የተመሰረተ ፓርቲ ነው። ከ97ም ከዛ በፊትም ከነበሩ ሂደቶች የተማረ ፓርቲ ነው ምንለው ለዛ ነው። ለዚህ ምንም አይነት ሞተው የሚነሱ ፓርቲዎች ጋራ ምንም ግንኙነት የለም። በታገቱ ተማሪዎች ጉዳይ መንግስት ግልጽ መረጃ እያደረሰ አይደለም ያሉት የፓርቲው አመራሮች ታጋቾቹ ነፃ እንዲወጡ ሁሉም ኢትዮጵያዊ ሊረባረብ የዜግነት ግዴታው መሆኑን አጽንኦት ሰጥተውታል። የአንድ ክልል ተወካይ ፓርቲዎች አይደለን ፓርቲ አይደለንም። እነዚህ ልጆችም የኢትዮጵያውያን ሁሉ እናቶች ልጆች ናቸው ብለን እናምናለን። የኢትዮጵያን ሁሉ ልጆች ናቸው ብለን እናምናለን። ስለዚህ አንድ ክልል ብቻ ወይም የአንድ ክልል ሕዝብ ብቻ ሳይሆን ሁሉም ኢትዮጵያዊ ሁሉም ኢትዮጵያዊ ለእነዚህ ልጆች ነፃ መውጣት መቆም አለበት። ዛሬ የነዚህ ልጆች እስራት፣ እንግልት ግድ የማይለው ሰው ነገ በተናጠል ክልልም ሆነ ቡድን ግለሰብም ቢሆን ነገ በተናጠል እያንዳንዱ የራሱ በር ይንቋቋል። ነገ በተናጠል እያንዳንዱ ዋጋ ይከፍላል። ዛሬ ለነዚህ ልጆች መቆም ማለት እያንዳንዱ ለራሱ የሚያደርገው ትልቅ እርምጃ ነው። ማንም ሰው ራሱን መከላከል የሚፈልግ ካለ ነፃ ሆኖ የሚኖር ካለ ለነዚህ ልጆች ነፃነት፣ ለነዚህ ልጆች ከገታ መውጣት ሁላችንም መጮህ አለብን። ሁላችን መቆም አለብን። በጣም ለራሳችን የምናደርገው ወሳኙ ነገር ይሄ ነው። ዛሬ ግን እነዚህ ልጆች ብቻቸውን ሲጨነቁ፣ ልክ የአንድ ክልል ልጆች ብቻ እንደሆኑ ሌላው በአርምሞ ዝም ብሎ የሚያይበት ሁኔታ ኢሰብአዊ ነው። ያሳፍራል፣ ለእውነት ያሳዝናል። አንድ አካባቢ ሰው ሲገደል ሌላው ክልል ዝም ይላል፣ ሌላ ቦታ ሲታገት ሌላው ዝም ይላል። ይሄ በጣም ኢሰብአዊ ከኢትዮጵያውያን ባህልና እምነት ጋር ፈጽሞ የማይሄድ ተግባር ነው። እነዚህ ልጆች የሁላችንም ልጆች ናቸው። እጅ ለእጅ ተያይዘን ነፃ እንዲወጡ በጋራ መቆም አለ። በተለይ ደግሞ የታገቱበት አካባቢ የሚኖረው የኢትዮጵያ ህዝብ ልጆቹ ነፃ እንዲወጡ መረጃ በመስጠት ከሚመለከተው አካል ጋር ሁሉ በመተባበር ከፍ ያለ ስብዕና፣ ከፍ ያለ ልዕልና ያለው ህዝብ መሆኑን ማሳየት አለበት። ከአብራኩ የወጡ ልጆች በዙሪያው ታፍነው አሳራቸውን እየበሉ እያለ እዛ አካባቢ ያለ ኢትዮጵያዊ ወገን ዝም ብሎ ሊቀመጥ አይገባም። ሁላችንም በጋራ የምንቆምለት በጋራ የምንታገልለት እውነት መሆን አለበት። መንግስት በኢዜማ ላይ እያጋጠመ ያለውንም ሆነ በአገር ደረጃ እየተባባሰ የመጣውን ስርዓት አልበኝነት በህግ ሊቀጣ ይገባል ሲሉም የኢዜማ አመራሮች አሳስበዋል። ለኤስቢኤስ ራዲዮ ለተጠናቀረው ዘገባ ደመቀ ከበደ ከአዲስ አበባ።